ሳይንስና ሕብረተሰብ። የሀያአንድ ዓመቱ ኢብራሂም አሐመድ በአማራ ክልል ደቡብ ወሎ ዞን ውስጥ ባለችው አቀስታ ከተማ ነዋሪ ነው። የኮሌጅ ትምህርቱን ጨርሶ የተለያዩ ሥራዎችን እየሠራ የሚገኘው ኢብራሂም ለወቅታዊ መረጃዎች ቅርብ ነው። የአገር ውስጥም ሆነ የባህር ማዶ መረጃዎችን ማግኘት ሲፈልግ በዋናነት የሚገለገለው ተንቀሳቃሽ ስልኩን ነው። ስልኩን ከኢንተርኔት ጋር አገናኝቶ ከእግር ኳስ እስከ መዝናኛ ከዕለታዊ ዜና እስከ ቪዲዮዎች ያስሳል። በኢትዮጵያ ያለው የኢንተርኔት ፍጥነት እንኳን እንዳቀስታ ባለች ትንሽ ከተማ ይቅርና በመዲናይቱ አዲስ አበባም ዘገምተኛ ነውና ኢብራሂምም ለዚህ መፍትሔ አማራጭ ማፈላለጉ አልቀረም። የዛሬ ዓመት ግድም እንደተለመደው የኢንተርኔቱን ዓለም ሲያስስ ከአዳዲስ አፕሊኬሽኖች ጋር ይገጣጠማል። አፕሊኬሽን ላይ በፕሌይስቶር ስልኬን አንዳንዴ የጎረጉር ነበርና ኢንስታግራም፣ ቴሌግራም ምናምን ነገሮችን ሳገኝ። ግን ኢንስታግራም በጣም ለስልክ ቢዚ ያደርጋል። ሲቀጥል ደግሞ በጣም ብዙ ከስተመርም የለውም። ግን ቴሌግራም የኢትዮጵያ ሕዝቦች ያሉ ፔጆች ምናምን ስታገኝ፣ በዛ ላይ ስልክ ሴቭ የምታደረጋቸው ሲመጡልህ ቴሌግራምን የተሻለ ድገት እንጠቀማለን። እንደውም በቃ ዝቅተኛ ኔትወርክ ራሱ ያንቀሳቅሰዋል። ለምሳሌ ስልክ ላይ በቁጥር እስከ አምስት ኔትወርክ ድረስ ይደረደራሉ። ሶስት ሁለቱ ነው እራሱ ይሰራል። ሲቀጥል ደግሞ የፎን ዳታ ስሪጂ ሊናቱ ሁኖ እና ደግሞ ይ ማለት ነው ይሰራሉ። ኢብራሂም በዓለም ላይ ወደ 200 ሚሊየን ገደማ ተጠቃሚ ያለውን የቴሌግራም አፕሊኬሽንን በስልኩ ላይ ከጫነ በኋላ ለሁለት ወር ያህል ሳይጠቀምበት ቆይቷል። ከቴሌግራም ጋር ተመሳሳይ አገልግሎት የሚሰጡት ዋትሳፕ እና ኢሞ በስልኩ ላይ ስለነበሩ ቀድሞ የሚያውቃቸውን እነርሱኑ መጠቀም ቀጥሎ ነበር። ቴሌግራም ተጠቃሚ ወዳጆቹ የሚነግሩትን ከሰማ በኋላ ግን አፕሊኬሽኑን መሞከር ያዘ። ከዚያ በኋላ ደንበኝነቱን አጸና። ዘመዶችን ለመጠየቅ ኢሞና ዋትሳፕ ትጠቀማለሁ። አዳዲስ ነገሮችን ለማግኘት ደግሞ ቴሌግራምን እጠቀማለሁ። ብዙ ጊዜ ድምፆችን ሸራረግበታለሁ። በዛ ላይ ደግሞ የተለቀቁ ቪዲዮዎችና እንዲሁም ደግሞ በድምፅ የወረዱ ነገሮች አሉ። እነሱ ሊንካቸው ስለሚላክ አብሮ ሊንካቸውን አወርድበታለሁ። እንደ ኢብራሂም ሁሉ በኢትዮጵያ ያሉ የኢንተርኔት ተጠቃሚዎች በሀገር ውስጥም ሆነ በውጭ ካሉ ወዳጅ ዘመዶቻቸው ጋር ለመገናኘት ከአንድም ሁለት ሶስት የመልእክት መላላኪያ አፕሊኬሽኖችን በስልኮቻቸው ይጭናሉ። አንዱ ለግንኙነት ሲያስቸግር በሌላው ይሞክራሉ። ባለፉት ጥቂት ዓመታት በብዙ ኢትዮጵያውያን አፍ ስማቸው ተደጋግሞ የሚነሳው ቫይበር እና ዋትሳፕ ነበሩ። ከቅርብ ጊዜ ወዲህ ግን እንደ ኢሞ፣ ቴሌግራም እና ፌስቡክ ሜሴንጀር አፕሊኬሽኖች በርካታ ተጠቃሚዎች እያገኙ መጥተዋል። የቴሌግራም አፕሊኬሽን ከሌሎቹ በላቀ በአጭር ጊዜ ውስጥ በኢትዮጵያውያን ተጠቃሚዎች ዘንድ ተመራጭ እየሆነ መምጣቱ ግን የዘርፉን ጥናት አድራጊዎች ቀልብ ስቧል። ከጉግል ፕሌይ ስቶር ላይ በተሰበሰበ መረጃ ላይ ተመስርቶ ባለፈው ወር ይፋ የተደረገ አንድ የዳሰሳ ጥናት እንዳመለከተው ኢትዮጵያ ከአፍሪካ ብቸኛዋ በርካታ የቴሌግራም ተጠቃሚዎች ያሉባት ሀገር ሆናለች። በአፍሪካ ዋትሳፕን በጥቂቱም ቢሆን የሚገዳደረው ፌስቡክ ሜሴንጀር እንኳ ተወዳጅነቱ በሰሜን አፍሪካ ሀገራት በኤርትራና በሶማሊያ ላይ ብቻ የተንጠለጠለ ነው። ኢትዮጵያን በዓለም አቀፍ ደረጃ ከነ ኢራንና ኡዝቤክስታን ተርታ ያሰለፋት የቴሌግራም ተወዳጅነት ሚስጥር በሀገሪቱ ካለው የኢንተርኔት አገልግሎት ጋር የተያያዘ እንደሆነ ተጠቃሚዎችም ሆነ ባለሙያዎች ይስማማሉ። ከሌሎቹ የመልእክት መላላኪያዎች ይልቅ ቴሌግራምን የሚያዘወትረው የ28 ዓመቱ ነቢያት ኃይሌም ለኢትዮጵያ ዘገምተኛ የኢንተርኔት ፍጥነት የተመቸ መሆኑን በዋና ምክንያትነት ይጠቅሳል። እኔ ቫይበርም ዋትሳፕ አካውንት አለኝ፣ ነገር ግን ቴሌግራም ላይ ያለው ጠቀሜታ ፍጥነቱና እስፔሻሊ ደግሞ ሚዲያ ፋይሎች ወይም የምስልና የድምፅ መረጃዎችን ስትላላክ ሞር ይሄ ከኮኔክሽኑ አንፃር በደንብ ትላላካለህ እና ከዛ በተጨማሪ ደግሞ አሁን ያለው ውስጥ ክፍለ ሀገር ነው ኢንስትራክሽን ሳይት ላይ ነው የሚሰራው። ፒክቸሮችን ቶሎ ወደ ወደ ሄድ ኦፊስ ሪፖርት ለማድረግ አንዳንድ ቪዲዮ ፋይሎችን ሪፖርት ለማድረግ ትጠቀምበታለህ። እንግዲህ ሞር አሁን አዲስ አበባ ሆነህ ቴሌግራም ብትጠቀም ሌሎቹንም ንትኖች ብትጠቀም አይገርምህም፣ ግን ክፍለ ሀገር ላይ ሆነህ ቴሌግራምን መጠቀም አነስተኛ በሆነ ኮኔክሽን መረጃዎችን መላላት ጠቃሚ ነው የሚሆነው። በቃልን የኮኔክሽን አቅም አንጻር ማለት ነው። ምናልባት እንደ ተጨማሪ እንትን ቪዲዮ ፋይልም ታወርድበታለህ። ሙዚቃዎችን ሰርች አድርገህ ማውረድ ትችላለህ። እንደ ዳውንሎድ ኤንጂን ይጠቅማል። ቴሌግራም ቫይበር እና ከወትሳፕ አንጻር ስታየው ይሄ ሞር ተመራጭ ያደርገዋል። ካለፈው ሐምሌ ጀምሮ ለስራ ወደ ኮምቦልቻ የሚመላለሰው ነቢያት የቴሌግራም ጥቅም ከአዲስ አበባ ይልቅ ጎልቶ የታየው በክፍለ አገር ቆይታው ነው። በአዲስ አበባ ዩኒቨርሲቲ በሲቪል ኢንጂኒሪንግ የማስተርስ ትምህርቱን እየተከታተለ ያለው ተመስገን አብ ግን በመዲናይቱ ላለው የኢንተርኔት ፍጥነትም ቢሆን ቴሌግራም ፍቱን መድኃኒት ነው ይላል። አሁን እኔ ተማሪ ነኝ። ከሌሎቹ አሁን ቫይበርም አማራጭ ነበረን፣ ዋትሳፕም አማራጭ ነበረን፣ የክላስ ግሩፓችንን ያደረግነው ቴሌግራም ነው። ከፍጥነቱ አንጻር ማለት ነው። ፋይሎችን ቶሎ የመላክ አቅም አለው። እኔ አሁን ቫይበር ላይ የሆነ ሰው አንድ ፒክቸር ቢልክልኝ እሱ ሎድ እስኪያደርግ በጣም ነው የሚቆይብኝ። ስለዚህ አልመርጠውም። በቃ ላክልኝ ሲለኝ ራሱ ወይም ደግሞ ለሰውም ስፔሻ ተማሪልኝ እንዳልኩም ፋይሎችን የመላላክ ነገሮች ስላለ ፈተናዎች ወይም እንደዚህ አይነት የትምህርት ነገሮችን ምናም መላላክ ስላለ የዛን ጊዜ የሚመርጠው ቴሌግራም ነው። ሰውየው ቴሌግራም ካለው ማለት ነው። ይሄ ማንኛውንም አይነት ዳታ በቀላሉ ይልካል። አንተም ስትቀበል እንደዛው ማለት ነው። ሌሎቹ ግን ትንሽ ትንሽ ያሰራራቸው ሊሆን ይችላል። በጣም ያስቸግራል ስትቀበልም ስትልክም ማለት ነው። በኢትዮጵያ እንደ ዋትሳፕ አይነቶቹ የመልእክት መላላኪያዎች ተነጥለው አገልግሎት እንዳይሰጡ ሲደረጉ እንደሚስተዋል የሚናገሩት ተጠቃሚዎች በእነዚያ ወቅቶች ቴሌግራም ተተኪ ሆኖ እንዳገለገላቸው ይመሰክራሉ። አሁን ከአዲስ አበባ ውጭ በተለያዩ ቦታዎች እንደሚስተዋለው የተንቀሳቃሽ ስልክ የኢንተርኔት አገልግሎት ሙሉ ለሙሉ ሲቋረጥም አገልግሎቱ ምን ያህል እንዳጎደላቸው መረዳታቸውን ይገልጻሉ። አልፎ አልፎም ቢሆን የገመድ አልባ የኢንተርኔት ግንኙነት ወዳለባቸው ቦታዎች በመሄድ በቴሌግራም አማካኝነት የመረጃ ጥማቸውን ለመቁረጥ እንደሚሞክሩ ያስረዳሉ። የ26 ዓመቱ ተመስገን ቴሌግራም ከፍጥነቱና ያለ ገደብ ከመገኘቱ ሌላ ለእንደርሱ አይነት ወጣቶች የተመቹ ይዘቶች አሉት ባይ ነው። ምሳሌዎቹን እንደሚከተለው ይዘረዝራቸዋል። አሁን ለምሳሌ ብዙ ሰው ፔጅ ከፍቷል በቴሌግራም ማለት ነው። ኢትዮጵያ ውስጥ ያሉ አሁን አማርኛን የሚጠቀሙ ሚዲያዎች ማለት ነው። የታወቁ ሚዲያዎች አሉም፣ ዝም ብለው ግለሰቦች ናቸው እና ብዙ ፎሎወሮች አሏቸው አንዳንዶቹ እስከ ከአስራ አምስት ሺህ አንዳንዶቹ እስከ ሀያ ሺህ ምናምን ማለት እና እነዛ ግሩፖች ውስጥ ጆይን ካረክ ግሩፑን ኢዝሊ ለሰው ፎርዋርድ ማድረግ ትችላለ እና እነዛ ግሩፖች ውስጥ ሰው በቀላሉ ጆይን ያደርጋል ማለት ነው። ስለ አሁን ለምሳሌ አገርኛ ብቻ የሚቀልዱ ቀልዶች አሉ። የሀገርኛ ብቻ ፈኒ ፔጆች አሉ። አንዳንድ ደግሞ ዲስ ሰሪዎች ምናምን አሉ። እነሱም ደግሞ የራሳቸውን ቻናል ይከፍታሉ እና ከእነሱ ጋር ኮሚኒኬት ማድረግ ትችላለን። አሁን ሽ ማስገባት ከፈለግ ምናምን እንደዚህ ተጨማሪ ነገሮችን ማለት ነው። ሌላ ደግሞ ተጨማሪ ሽያጮች አሉ። አሁን አሁን እቃዎችን መግዛት ስፈልግ ራሱ ቴሌግራም ላይ ፔጆች አሉ። ከነዛ ጋር ቁጥር ተለዋውጠ ብቻ በየጊዜው የምትፈልጋቸው ጫማ ከሆኑ ይለቃሉ፣ ልብሶችን ከሆነ፣ ስልኮችን። ስለዚህ ኢዝሊ፣ ከዛ አድሚኑን ኮንታክት ሳደረገው ቁጥራቸውን ይነግሩሃል። በዛ መሰረት ተደዋውለ መግዛት ትችላለ ማለት ነው። እንዳልኩ የሆነ ፍጥ ሰው በቀላሉ ስለሚገባ ብዙ ነገሮችን ማግኘት ይችላል። ቴሌግራምን ተወዳጅ ካደረጉት ነገሮች አንዱ ሀገረኛ ይዘቶች ማካተቱ መሆኑን ነቢያትም ይስማማል። ተጠቃሚው በራሱ እንደ ስቲከር አይነቶቹን የስሜት መግለጫ ምስሎች እንዲፈጠር እድል መስጠቱንም በተጨማሪነት ያነሳል። ስፒከሮች አሉ። አለ ሀገራዊ የሆኑ ስፒከሮች ሰዎች ይለጥፋሉ። ፈም የሆነ ነገሮች በፈለግከው መልኩ ሞዲፋይ ታደረገዋለ። የኤሌክትሪካል ኢንጂነር ባለሙያው ፍሬው ግርማ ቴሌግራም ይበልጥ ተወዳጅ የሆነው በሀያዎቹ ውስጥ ባሉ ወጣቶች ዘንድ እንደሆነ አስተውሏል። ለምን በወጣቶች ዘንድ ተወዳጅ እንደሆነ ምክንያቶቹን ያብራራል። ቴሌግራም በቻናል በቻናል ነው። ቻናሎቹ ደግሞ ከኛ ማህበረሰብ ጋር የሚስማሙ ቻናሎች የራሳችን የሆኑ በራሳችን የተፈጠሩ ቻናሎች አሉ። ያ ነገር ሞር ተወዳጅ ያደረገ ይመስለኛል። ለምሳሌ ወጣቶች የሚፈልጉት ሀያዎች ውስጥ እና ይሄ ርሊ ሳይንስ አሉ አይደል? ያሉ ወጣቶች አንደኛ ፍሪሊ ኮሚኒኬት ማድረግ ይችላሉ። ቻት ያደረጉበታል በጣም ሁለተኛ ነገር ደግሞ ይሄ የራሳቸውን ቻናል ቢልድ እያደረጉ የራሳቸውን ኢንተረስት ማራመድ ይችላሉ። ክሬቲቪቲያቸውን መጠቀም ይፈልጋሉ። ኦልሬዲ የተሰራለትን ብቻ መጠቀም አይደለም እና የራሱን መጠቀም የሚያስችለውን ነገር ሲያገኝ ሞር ኢንተረስቱ ወደዛ ያድራል። እና ለዚህ ደግሞ ማለት ነው ቨርሳቲሊቲ ያለው ቴሌግራም። ግን ወጣቱ ክሬቲቪቲን መጠቀም ስለሚፈልግ የራሱን ቻናሎች በደንብ ደቨሎፕ እያደረገ ፎሎወሮቹን እያሰፋ እያሰፋ የተሻለ ሶሻል ኢምፓክት ማምጣት ይችላል። ይህ ትልቁ ነገር ነው። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።